የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የኢትዮጵያ መንግሥት በተያያዘው ዓመት ጦርነቱን በድርድር ለመቋጨት ግመያዙ ተስፋ ሰጭ ነው ሲሉ አንዳንድ የፖለቲካ ምሁራን ለአሜሪካ ድምፅ ተናግረዋል። ሙሉ ዘገባው በዕለቱ አቪሬስ ይቀርባል። ዩናይትድ ስቴትስ ኢትዮጵያ ውስጥ ያለውን ግጭት አስመልክቶ ወገኖቹን በእኩል ዓይን መመልከት አይኖርባትም። ኢትዮጵያም ወደ አፍሪቃ የእድገት ዕድሎች ህግ ወይም በምህፃረ ቃሉ አገዋ ተጠቃሚነት ልትመለስ ይገባል ሲሉ ሁለት የዩናይት ስቴትስ እንደራሴዎች ተናገሩ። የዚህም ዝርዝር ደርሶናል። ሌሎች ዜናዎችና ወቅታዊ ዘገባዎችንም ይዘናል። ማክሰኞ ጥቅምት 1 2015 ዓ ም ጤና ስትልን እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የዕለቱ ዜና አቅራቢ ደረጀ ደስታ ነው። ከተቀሩ ባልደረቦቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና። መልካም ምሽት፣ ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በደቡብ ኦሮሚያ ጉጂ ዞን በተከሰተ የመተንፈሻ አካልን ይጎዳል የተባለ የበሽታ ወረርሽኝ ሁለት ሰዎች ሲሞቱ ከአራት መቶ በላይ የሚሆኑት ደግሞ በበሽታው መያዛቸውን የዞኑ ጤና ቢሮ አስታወቀ። ወረርሽኙ የተከሰተው ጉም ኤልደሎ በተባለ ወረዳ በሚገኘው የመጠለያ ጣቢያ ውስጥ መሆኑንም ቢሮው አመልክቷል። ገልሞ ዳዊት ተከታዩን ልኳል። ላለፉት ሁለት ሳምንታት በደቡብ ኦሮሚያ ጉጂ ዞን የተከሰተው የሰዎችን የመተንፈሻ አካል ይጎዳል በተባለ በሽታ በእስካሁን ሁለት ሰዎች ህይወታቸው ሲያልፍ ከ አራት መቶ በላይ የሚሆኑት ደግሞ በበሽታው መጠቃታቸውን የዞኑ ጤና ቢሮ አስታውቋል። አቶ ገላና ጥላዬ በጉጂ ዞን ጤና ቢሮ የማህበረሰብ ጤና ዘርፍ ኃላፊ ናቸው። ናሞኒ ላ ባሉቡ ሳኒ ደርበኒ ጅሩ ናሞተ ለመሴሳ ሁለት ሰዎች ህይወታቸው አልፏል። ከሁለቱ አንደኛው በከፍተኛ የምግብ እጥረት የተጎዳ ታዳጊ ልጅ ነው። በተጨማሪም ከባድ ሳል ስለነበረበት ሕይወቱ እንዳለፈ በቦታው ያሉ ባለሙያዎች አስረድተውናል። ሌላዋ ሕይወቷ ያለፈው ደግሞ የ22 ዓመት ወጣት ሴት ነች። እሷም እንደዚሁ ከባድ ሳል እንዲሁም ወባ ነበረባት። በቦታው ያሉ የጤና ባለሙያዎች እንደነገሩን ከሆነ ለወጣቷ ሴት መሞት ምክንያቱ እስካሁን በቤተ ሙከራ ምንነቱ ያልተለየ የመተንፈሻ አካልን የሚጎዳ በሽታና ወባ ናቸው። አቶ ገላና በሽታው በቤተ ሙከራ ስላልተለየ አሁንም ይህ ነው ማለት እንደማይቻል ገልጸው ነገር ግን በበሽታው የተጠቁት ሳል፣ ውጋትና ድጋም እንዳለባቸውና የሰውነት ሙቀታቸውም ከፍተኛ እንደሆነ ገልጸዋል። በበሽታው የተጠቁት ከ አምስት ሺህ በላይ ሰዎች በሚገኙበት በመልካ ጉባ ቀበሌ መጠለያ ጣቢያ የሚገኙ ተፈናቃዮች መሆናቸውንም አስረድተዋል። የወረርሽኙ መንስኤም ሰዎች ከቤት እንስሳት ጋር በአንድ ቦታ አንድ ላይ መኖራቸው ሊሆን እንደሚችልም ተናግረዋል። ነዋሪዎችም አሁን ቀጠናው ታጣቂዎችና የመንግስት የጸጥታ ኃይሎች የሚጋጩበት አካባቢ ስለሆነ በበሽታው ተጠቅተው ያሉት በቂ ድጋፍ እየቀረበላቸው አይደለም ሲሉ ለቪኦኤ ተናግረዋል። ዞን ጤና ቢሮ የማህበረሰብ ጤና ባለሙያ አቶ ገላና ግን በበሽታው የተጠቁትን በመጠለያው የጠናባቸውን ደግሞ በጎረቤት ቦረና ዞን ዋጭ ላይ ወረዳ እንዲሁም ወደ ምዕራብ ጉጂ በማጓጓዝ ተጨማሪ ሕክምና እየተሰጣቸው ነው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ። የስፔን ወሰን ጠባቂዎች በአትላንቲክ ውቅያኖስ ላይ ያገኟቸውን 23 ስደተኞች ዛሬ ሰኞ ግራን ካናሪያ ወደብ ወደምትገኘው አርጊኔጊን ከተማ በጀልባ ማጓጓዛቸውን ቀይ መስቀል አስታወቀ። ከአደጋው የተረፉት ስደተኞች ሁሉም አፍሪካውያን ወንዶች ሲሆኑ ከደሴቲቱ በስተደቡብ 40 ማይል ርቀት ላይ የተገኙ መሆኑንም ወሰን ጠባቂዎቹ ተናግረዋል። በየዓመቱ በሺዎች የሚቆጠሩ ሰዎች ከሰሜን አፍሪካ ለተቃና ኑሮ ወደ አውሮፓ እንደሚጓዙም የሮይተርስ ዘገባ አመልክተዋል። እንደ አውሮፓ አቆጣጠር በ2020 23271 የሚሆኑ ስደተኞች በከናሪያ ወደብ በኩል በጀልባ ባህሩን አቋርጠው ስፔን መግባታቸው ተገልጸዋል። እንደ አውሮፓ አቆጣጠር በ2021 ደግሞ 22316 ሰዎች በተመሳሳይ መንገድ መሻገር መቻላቸውን ከስፔን አገር ውስጥ ጉዳይ ሚኒስቴር የተገኘው አሃዝ ገልጸዋል። ባለፈው ዓመት ወደ ስፔን አቋርጠው መግባት የሞከሩ 4400 የሚሆኑ ሰዎች ከባህሩ ተሰውረው መቅረታቸውን ሁኔታውን የሚከታተለው ቡድን አስታውቀዋል። ባለፈው ሳምንት ከአፍሪካ ወደ አውሮፓ ይጓዙ የነበሩ 33 ስደተኞች ከ ቀናት ጉዞ በኋላ በነበሩበት ጀልባ ላይ ሞተው መገኘታቸውን በሕይወት አንድ ብቻውን የተረፈው ስደተኛ መግለጹን ሮይተርስ ዘግበዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ከአገራቸው ግጭትና መሰደድ ሸሽተው የሚወጡ ሰዎችን አገሮች ብሔርና ዜግነት ሳይለዩ ከለላ ይሰጧቸው ዘንድ ተማጸኑ። ሊሳ ሽላይን ከጄኔቭ የላከችውን ሪፖርት ኤደን ገረመው ታቀርበዋለች። የመንግስታቱ ድርጅት የስደተኞች ጉዳይ ኤጀንሲ ዩኤንኤችሲአር ሪፖርቶች በዓለም ላይ በግጭት ብጥብጥና ማግለል ቅጣት እንዲሁም ደግሞ የአየር ንብረት ጉዳቶች የተነሳ በግድ የተፈናቀሉ ሰዎች አሀዝ ከሁልጊዜውን በላይ በማሻቀብ ከመቶ ሚሊዮን በላይ ማለፉን አመላክተዋል። የተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር ፊሊፖ ግራንዲ የአየር ንብረት ጉዳቶች ሕይወት እንዲከብድ በማድረግ መፈናቀል እንዲጨምር አድርገዋል ይላሉ። ፊሊፖ ግራንዲ በአየር ንብረት ለውጥና በመፈናቀል المهاكلين اللوكنين نت قلصنا يرجع يمد أنوسيلم يكللو. we see it in the Horn of Africa, for example, where people are forced to flee. سوتش كان دكاتانوس أيثانال. بسوماليا، الأوروبية أنا كوتاتر كهولة تشيها عندانزتو يميون አብዛኞቹ አፍሪካውያን ስደተኞች ከለላ ፍለጋ ወደ ጎረቤት ሀገራት ይሸሻሉ። ይሁን እንጂ ብዙዎቹ ደግሞ የተሻለ ሕይወትን በመሻት ወደ አውሮፓ የፖለቲካ ጥገኝነት ለማግኘት አስከፊ በሆነ ጉዞ ውስጥ ያልፋሉ። ፊሊፖ ግራንዲ ከአፍጋኒስታንና ከመሃከለኛው ምስራቅ አሊያም ደግሞ ከሌላ የዓለም ክፍል ግጭትን ሸሽተው የሚመጡ ስደተኞች በአውሮፓውያን ሀገራት የጥገኝነት ከለላ ሳያገኙ ይቀራሉ ይላሉ። በተለይም ይሄ አቀባበል የአውሮፓ ሀገራቱ ከዩክሬን ለሚመጡ ሰባት ሚሊዮን ስደተኞች ከሚያደርጉት ለጋስ የሆነ አቀባበል ጋር ሲነጻጸር እጅግ ይጎላል ይላሉ። የፖለቲካ ጥገኝነት ለሚሹ ፍቃድ መከልከል ግን መቆም አለበት ነው የሚሉት። ከዚህ በተጨማሪም በዚህ አህጉር ላይ ያሉ አንዳንድ ፖለቲከኞች ለመራጮቻቸው የሚናገሩትን ዩክሬናውያን ብቻ ናቸው እውነተኞቹ ስደተኞች በማለት ሌሎች ከተለያዩ የዓለማት ክፍሎች ተመሳሳይና አስፈሪ ተሞክሮ ሸሽተው የሚመጡ ሰዎች ስደተኞች አይደሉም የሚሉትን እቃወማለሁ። ይህን ለመሰለው አመለካከት አንድ ቃል ብቻ ነው ያለው ዘረኛ። ፊሊፖ ግራንዲ አክለውም የአባል ሀገራቱ የዓለም አቀፍ ጥበቃ ግዴታቸውን ለመወጣት አለመቻላቸው አስጨናቂና አሳሳቢ ነው ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ኢራን በሥነ ምግባር ፖሊሶች ቁጥጥር ስር ውላ ሕይወቷ በጠፋው የ22 ዓመቷ ማሳ አሚኒ ሞት ምክንያት የተቀሰቀሰውን ተቃውሞ ለማቆም የምታደርገውን ዘመቻ ኩርዶች በሚኖሩበት የአገሪቱ ምዕራባዊ ክፍል ዛሬ ማክሰኞ አጠናክራ ቀጥላለች ሲሉ የመብት ተሟጋቾች ገለጹ። አምነስቲ ኢንተርናሽናል እና የዋይት ሀውስ የደህንነት አማካሪ በማሳና አሚኒ ሞት የተቆጡ ተቃዋሚዎችን ኢላማ ያደረገውን ጥቃት ቢያወግዙም አመፅ በታኝ ፖሊሶች ግን ቢያንስ በኢራን ኩርዶች ክፍለ ግዛት ኩርዲስታን ዋና ከተማ ሳንዳጅ ውስጥ በምትገኝ አንድ አካባቢ ተኩስ መክፈታቸው ተነግረዋል። ይህ በእንዲህ እንዳለ በሁለት ቁልፍ የነዳጅ ድፍድፍ ማጣሪያዎች አንዳንድ የነዳጅ ዘይት ሰራተኞችም ትናንት ሰኞ ተቃዋሚዎቹን በመቀላቀል ለመጀመሪያ ጊዜ ቁልፉን ኢንዱስትሪ ከኢራን አገዛዝና አመፅ ጋር ማገናኘታቸው ተመልክተዋል። አምነስቲ ኢንተርናሽናል የኢራን ጸጥታ ኃይሎች ጠመንጃዎችንና አስለቃሽ ጋዞችን ያለምንም ልዩነት መኖሪያ ቤቶች ሳይቀር ይጠቀማሉ ሲል ከሷል። የሚሰራውንም ወንጀል ለመደበቅ ኢንተርኔትና የሞባይል ስልክ አውታሮችን ማቋረጣን የቀጠለችው ኢራን ተቃዋሚዎቹ ላይ የምታደርሰውን ጥቃት እንድታቆም ዓለም ግፊት ሊያደርግባት ይገባል ሲል አምነስቲ አሳስበዋል። ኢራን ዛሬ በተቃዋሚዎች ላይ ደርሷል ስለተባለው ጥቃት ምንም አስተያየት አልሰጠችም። ይሁን እንጂ የኢራን የውጭ ጉዳይ ሚኒስቴር ተቃዋሚዎች ላይ ተወስዷል በተባለው እርምጃ የሥነ ምግባር ጠባቂ ፖሊሶችና የደህንነት ባለሥልጣናት ላይ እንግሊዝ በጣለችው ማዕቀብ ማብራሪያ እንዲሰጡ በኢራን የእንግሊዝ አምባሳደር መጥራቱን አስታውቀዋል። የኔቶ ዋና ጸሐፊ ጄንስ ስቶልንበርግ ወታደራዊ ጥምረቱ ለረዥም ጊዜ ሲታቀድ የቆየውን የኒኩለር ጦር መሳሪያ ልምምድ በሚቀጥለው ሳምንት እንደሚገፉበት አስታወቁ። የኔቶ ኃላፊ ዛሬ ማክሰኞ በሰጡት መግለጫ በዩክሬን ጦርነት ውጥረቱ እየጨመረና ፕሬዚደንት ቭላዲሚር ፑቲን የሩሲያን ግዛት ለመከላከል ያለውን መንገድ ሁሉ ለመጠቀም ወደ ኋላ እንደማይሉ ቢያስጠነቅቁም ልምምዱ ከጦርነቱ በፊት የታቀደ መሆኑን ተናግረዋል። በመጨረሻም በኢትዮጵያና ዓለም አቀፍ የስፖርት ጋዜጠኝነት ለረዥም ዘመን ያገለገሉት አንጋፋው ኢትዮጵያዊ ጋዜጠኛና ደራሲ ፍቅሩ ኪዳኔ ዛሬ ከዚህ ዓለም በሞት ተለይተዋል። አቶ ፍቅሩ በአገራቸው የስፖርት ጋዜጠኝነት ታሪክ ፈርቀዳጅ መሆናቸውን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። አቶ ፍቅሩ የእግር ኳስ ጨዋታን በቀጥታ በሬዲዮ በማስተላለፍ የመጀመሪያው ኢትዮጵያዊ እንደነበሩም ፌዴሬሽኑ በሀዘን መግለጫ መልእክቱ ጠቁመዋል። ከግማሽ ክፍለ ዘመን በላይ የስፖርት ዘገባዎችን በተለያዩ ቋንቋዎች ማቅረባቸውንም መግለጫው አስታውሰዋል። አቶ ፍቅሩ ከጋዜጠኝነት በተጨማሪ በኢትዮጵያ እግር ኳስ ፌዴሬሽንና በአፍሪካ እግር ኳስ ኮንፌዴሬሽን አመራርነት አገልግለዋል። በብስክሌት ፌዴሬሽን፣ ቴኒስ ፌዴሬሽንና በኢትዮጵያ የኦሎምፒክ ኮሚቴም በዋና ጸሐፊነት፣ በኢትዮጵያ እግር ኳስ ፌዴሬሽን የህዝብ ግንኙነት ሆነውም ማገልገላቸውን የህይወት ታሪካቸው ያስረዳል። የፒያሳ ልጅና የስፖርት ጨዋነት ምንጮች የተሰኙ መጽሐፍትንም አሳትመዋል። ባደረባቸው ህመም በህክምና ሲረዱ ከቆዩ በኋላ ነው አቶ ፍቅሩ ኪዳኔ በተወለዱ በ88 ዓመታቸው ከዚህ ዓለም በሞት የተለዩት። በአቶ ፍቅሩ ኪዳኔ ህይወትና ስራዎች ላይ ያተኮረ ሰፋ ያለ ዘገባ ሰሞኑን ይዘን እንቀርባለን። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብረን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ጥቅምት 1 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስርጭት መሐንዲሳችን ሺ ቻንግ፣ የዕለቱ ዋና አዘጋጅ ቆንጅ ታየ የዌብና ማህበራዊ መገናኛ አቀናባሪያችን ደግሞ አባየሁ ገበያውናት የስቱዲዮ ምስልና ድምፅ አቀናባሪው ጆናታን ወከር ነው። ከዕለቱ አቢረስ ነው የምንጀምረው። የኢትዮጵያ መንግስት በተያዘው አመት ጦርነቱን በድርድር ለመቋጨት ግብ መያዙ ተስፋ ስጪ ነው ሲሉ አንዳንድ የፖለቲካ ምሁራን አስተያየት ሰጡ። የኤፌድሪ ፕሬዚዳንት ሳህለወርቅ ዘውዴ ትናንት በተካሄደው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ መክፈቻ ስነ ስርዓት ላይ ንግግር ባሰሙበት ወቅት በሰሜን ኢትዮጵያ ያለውን ጦርነት በድርድር ለመቋጨት መንግስት ጥረት ማድረጉን ይቀጥላል ማለታቸው ይታወሳል። አስተያየታቸውን ለአሜሪካ ድምፅ የሰጡ የዓለም አቀፍ ግንኙነትና ዲፕሎማሲ ምሁር አቶ እንዳለ ንጉሴ እንዲሁም የፖለቲካ ተንታኙ አቶ ዳዊት መሀሪ በቀጣይነት መከናወን አለባቸው ስላሏቸው ጉዳዮችም አንስተዋል። የአፍሪካ ህብረትን የሰላም ሂደት በተመለከተ ምሁራኑ የተለያዩ ሀሳቦችን አንጸባርቀዋል። ኬኔዲ አባተ እንዲህ አሰናርቶታል። የኢፌድሬ ፕሬዚደንት ሳህለወርቅ ዘውዴ ትናንት በተካሄደው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ የመክፈቻ ስነ ስርዓት ላይ ንግግር ባደረጉበት ወቅት ከፍተኛ ትኩረት ከሰጡባቸው ጉዳዮች መካከል በተያዘው የበጀት አመት በሰሜን ኢትዮጵያ ያለውን ጦርነት በድርድር ለመቋጨት መንግስት ጥረት ያደርጋል የሚል ይገኝበታል። መንግስት ግጭቱን በሰላም ለመፍታት የሀገርን ጥቅም ባስጠበቀ መልኩ ከህወሀት ጋር ያለምንም ቅድመ ሁኔታ ለመነጋገር ያለው ዝግጁነት አሁንም የጸና ነው ሲሉ ፕሬዝደንቷ ተናግረዋል ተገኝተዋል። ፕሬዚደንቷ ይህን ያሉት በህወሀትና በፌዴራል መንግስት መካከል በደቡብ አፍሪካ ባለፈው ቅዳሜ ይጀመራል ተብሎ ሲጠበቅ የነበረው የአፍሪካ ህብረት መራሹ የሰላም ውይይት በሎጂስቲክስ ምክንያት ላልተወሰነ ጊዜ መራዘሙ ከተገለጸ በኋላ ነው። በትናንትናው ዕለት ሁለተኛ ዓመት የስራ ዘመኑ በይፋ የተከፈተው ስድስተኛው የኤፌድሪ የህዝብ ተወካዮች ምክር ቤትም ሰሞኑን በሚኖረው ስብሰባ በዚሁ የሰላም ውይይት ዙሪያ በርካታ ሀሳቦችን እንደሚያነሳ ይጠበቃል። በዚህ ጉዳይ ላይ አስተያየታቸውን የሰጡን የአለም አቀፍ ግንኙነትና የዲፕሎማሲ ምሁሩ አቶ እንዳለ ንጉሴ ፕሬዚደንቷ የሰላም ጉዳይ መንግስት ቅድሚያ የሚሰጠው መሆኑን ማመልከታቸው የሚጠበቅ እንደሆነ ተናግረው የተወካዮች ምክር ቤት በቀጣይ ይኖረዋል ስላሉት ሚና ማብራርተዋል። በትናንትናው ፕሬዚዳንት ሳህለወርቅ ኢትዮጵያ ወደፊት ታከናውናቸዋለች ተብሎ ትኩረት የሰጠባቸው ነጥቦች አንስተዋል። እንደምታውቀው ማለት ነው ያው ጉዳዮች የተያዙ ናቸው። ስለዚህ በሁለት ሺህ አስራ አምስት ከሚከናወኑት ጉዳዮች አንዱ የሰላም ጉዳይ እንግዲህ ለኢትዮጵያ ትልቅ ጠቀሜታ ያለው ነው። ሰላም ከሌለ ብዙ ነገር ማሰብ አይቻልም። ዞሮ ዞሮ ኢትዮጵያ እንግዲህ ከፊት ታሪኳን ማለት ነው ለዲፕሎማሲ ለሰላም ቅድሚያ መስጠት እንደ ሀገርም ስንወስደው እንደ አጠቃላይም እንግዲህ በጣሊያን ወረራ ብትወስደው በፊቱም በኋለኛውም ማለት ነው በሌሎችም በሚከሰቱ ነገሮች ለሰላም ቅድሚያ ሰጣለች። የሀገሪቷ ባህል ነው ያ። ስለዚህ ለሰላም ቅድሚያ መስጠት ትልቅ ጥቅም ነው ያለው እንግዲህ። ስለዚህ ከዚህ አንጻር መሰረታዊ የሀገሪቷ ብሔራዊ ጥቅም እስካልተነካ ድረስ እስከ መጨረሻው እንግዲህ በጦርነት ውስጥም እኮ ዲፕሎማሲ ይካሄዳል፣ ውይይት ይካሄዳል። ስለዚህ አሁን ደግሞ እንደዚህ ውስጥ ላይ ላለ ጉዳይ ከዛ ቡድን ጋር ቢሆንም ማለት ነው። ስለዚህ አሁን ፓርላማው ደግሞ ማጠንከር ያለበት ምንድን ነው፣ ይህ የውይይት ሂደት ተግባራዊ እንዲሆን የኢትዮጵያን ጥቅም ያስጠበቀ እንዲሆን የመላ ኢትዮጵያ በሁሉም አቅጣጫ አብዛኛው ችግሮች በዚህ መልክ እንዲፈቱ ማገዝ አለበት። ኢትዮጵያ ብዙ ነው የምትፈልገው ከፓርላማው ውይይት ማለት ነው፣ ብዙ ነው የምትጠብቀው። ለዓለምም ሁሉም ይጠብቀናል እኛ በዚህ ያልጣ ሌላው የፖለቲካ ተንታኝ አቶ ዳዊት መሀሪ ጦርነቱን በድርድር ለመቋጨት የተያዘ ያሉትን ግብ ተስፋ ሰጪ ሲሉ ገልጸውታል። ቀጣይ ሂደቱን በተመለከተም ሀሳባቸውን አብራርተዋል። ድርድሩን በተመለከተ በሚቀጥለው አመት፣ በሰሜኑ በኩል ያለውን ጦርነት በድርድር ቋጭተን የሚል ሀሳብ አንስተዋል። አልበቃል ሰው እንግዲህ በዚህ አመት ጦርነቱን በድርድር የመቋጨት ስቴትድ ኢንትረስት የተገለጠ ፍላጎት አለ ማለት ነው እንደ አንድ አላማ እንድግም ከተያዘ በራሱ ተስፋ ሰጪ አድርገ ልታዩት ይችላል። ምክንያቱም እንደ አማራጭ እድል የሚቀርበው በአላማ ደረጃ ሶ በዛ መንገድ መታየቱ እንደ አንድ ጥሩ ነገር ልታዩት ይችላል። ሆኖም ግን ጦርነቱን በድርድር የመቋጨት ጉዳይ ፍላጎትን ከዚህ አንጻር በቢልጽ ከማሳየት ያለፈ ብዙ አይነት ኮሚትመንቶችን የሚጠይቅ ነው። አንደኛው ስሮ ሁለተኛው በመንግስት ፍላጎት ብቻ ድርድር ይልቋቸው እንደማይችል ደግሞ ግልጽ ነው። ምክንያቱም ዲያዘዋሪን ፓርቲ በጉዳዩ ላይ የሚኖረው ፍላጎት፣ የሚያሳየው ተነሳሽነት፣ ቁርጠኝነት እነዚህ ወሳኝ ነገሮች ስለሆኑ ማለት ነው። ምን ያህል ዝግጅት አለ የሚለው ነው ወሳኙ ነገር ይመስለኝ። ፓርላማው ምናልባት በጉዳዮች ላይ የበለጠ ማብራሪያ የመጠየቅ ነገር ካልሆነ ብዙም ወጣ ያለ የተለየ ነገር ይኖረዋል ብዬ አላስብ። ምናልባት ከተቃዋሚ ፓርቲ ኦር ተፎካካሪ ፓርቲ ሆነው ከገቡት አካላት በኩል ሊነሱ የሚችሉ ጥያቄዎች ይኖራሉ ብዬ እጠብቃለሁ። ምንም እንኳን በአፍሪካ ህብረት የቀረበውን የሰላም ውይይት ጥሪ ሁለቱም አካላት ቢቀበሉም በህብረቱ የሚመራው የሰላም ሂደት አሁንም መሰናክሎች እየገጠሙት መሆኑ ይታወቃል። ፕሬዚደንት ሳህለወርቅ ግን ህብረቱ ጥረቱን በመቀጠል ውጤት እንደሚያመጣ እምነት አለኝ ብለዋል። በዚህ ላይ ሀሳባቸውን ያጋሩን የዓለም አቀፍ ግንኙነትና የዲፕሎማሲ ምሁሩ አቶ እንዳለ ንጉሴ ህብረቱ ሂደቱን የመምራት አቅም አለው ብለው እንደሚያምኑ አመልክተው ሆኖም የዓለም አቀፍ ማህበረሰብ ጫናና የህወሓት አቋም ለሂደቱ እንቅፋት ይሆናል የሚል ታሳስባላችሁ የአፍሪካ ህብረት ይህን በሚሰራበት ወቅት ኢትዮጵያ እንግዲህ ካለችበት ጂኦ ፖለቲክስ የተነሳ የብዙ ሀገር ኢንተረስት ያለበት ሁኔታ ነው። ኢትዮጵያ ያለችበት አካባቢ፣ ታሪኳም፣ አቀማመጧም እንደምታየው ማለት ስለዚህ ብዙ አክተሮች ከጀርባ ይህንን ሁኔታ የሚከታተሉ አሉ። አንዳንዶቹ እጃቸውንም ሲያስገቡ እያየን ነው። በአፍሪካ ህብረት የሚካሄደው ማለት ነው። አሁን የኬንያው ፕሬዚዳንት ከዚህ ጉዳይ ወደ ኋላ ለማለት መጀመሪያ ሀሳብ አቀረቡ። ራሳቸው እንደዚህ ማድረግ አለብኝ ያሉ ከዛ ወደ ኋላ ሲወጡ እንግዲህ ጫና እንዳለባቸው ግልጽ ነው። ለዛም ቀወጥ አስገባ የሚሉት አሁን ኦባሳንጆ በትክክል ነው ያሉት። ሁሉም የደገፋቸው ናቸው። ይሄ ሎጂስቲክ ምናምን የሚለው ብዙም ማሳማኝ አይደለም። አሁን ያ ቡድን ወይም ቲፒኤልኤፍ እውነት ተዘጋጅቷል ወይ? ወይስ እንደቀደመው ጊዜ ማግኘት ነው የፈለገው። ስለዚህ ከዚህ አንጻር አሁን የአፍሪካ ህብረትን የሚያደናቅፉ ነገሮች አሉ። በተወሰነ መልኩ ህወሀት የአፍሪካ ንብረት ጥሪ መቀበሉን ማሳወቁ ይታወቃል። ይሄን እርስዎ በተለየ መልኩ ነው የሚመለከቱት? እኔ ከልቡ አይደለማ። ይዛኔ ሲቀበል እኮ ውስጡ ላይ አይተኸዋል። ዶክመንቶቹ ቅድመ ሁኔታ መሰል ነገር አላቸው። እንደገና የኢትዮጵያ መንግስት ምንም ቅድመ ሁኔታ አልደረደረም። በቃ ለሰላም እንቀመጥ ሲቀመጥ ገና ውይይት እኮ ገና ተጀመረ ማለ በውይይት በኔጎሽዬሽን ቁጭ ብለህ እኮ በዚህ በዚህ ነጥብ እንደራደራለን በዚህ በዚህ ነጥብ ደግሞ አንደራደርም እነዚህ እነዚህ ነጥቦች ደግሞ በሚቀጥለው ጊዜ ይካሄዳሉ። እንዴት ይሁን የሚለውን አሁን እሱ ገና ለገና እኮ ስብሰባ ውስጥ ማን ይሳተፋል? በቃ የአፍሪካ ህብረት ነው ተብሏል። የአፍሪካ ህብረት ነው ማድረግ ያለበት እንጂ ከሌላ አስገቡልኝ ከሌላ ሱ ይህ አይሰራም እኮ ለእነሱ እንዲሁ ሌላው አስተያየታቸውን የሰጡን የፖለቲካ ተንታኝ አቶ ዳዊት መሀሪ በበኩላቸው ህብረቱ የሰላም ሂደቱን በመምራት ረገድ ባለው ብቃት ላይ ጥርጣሬ ቢኖራቸውም ሌላ አማራጭ የለም ባይ ናቸው። በቀድሞው የኬንያ ፕሬዝደንት ኡሁሩ ኬንያታና በህወሀት የተነሱ የማብራሪያ ጥያቄዎች ላይም አስተያየት ሰጥተዋል። የአፍሪካ ህብረት በዚህ ጉዳይ ላይ በአደራዳሪነት ሚናን በመውሰድ ጉዳይ ላይ እውነት ለመናገር ከሆነ ጥሩ ሪከርድ አለው ለማለት ያስቸግራል። እንዲሁ በጥቅሉ ስታየው አፍሪካ ውስጥ በድርድር እና በሰላም የተጠናቀቀ የውስጥ ግጭት በሲቪል ዋር ደረጃ ተገልጾ የሚችለው አይነት ኮንፍሊክት በድርድር በሰላም የተጠናቀቀ መኖሩን ይጠረጠራል። የተሻለ አደራዳሪ ደግሞ ከአፍሪካ ህብረት የተሻለ አደራዳሪ ደግሞ ይመጣል ብዬ አላስብም። በዚህ ጉዳይ ላይ ሶ ያን ብቸኛ አማራጭ እሱ ነው። እንግዲህ ኬንያታን በተመለከተ የእሳቸው በሊደረግ በነበረው ስብሰባ ላይ ሊገኙ አለመቻላቸው የፈጠረው አሉታዊ ነገር ሊኖር ይችላል ብዬ ጠረጠራለሁ እኔ የሎጂስቲክስ ጉዳይን በተመለከተ የጂፒኤልኤፍ አመራሮች የሎጂስቲክስና ሴኪሪቲን በተመለከተ ተጨማሪ ማብራሪያ እንደሚፈልጉ ኦልሬዲ አሳውቀዋል። በልዩ ሁኔታ በዚህ ጉዳይ ላይ የሚያስቀምጡት ዲማንድ ካለ ና ስታንዳርድ ኦር ፕሮሲጀር አድርጎ ኦልሬዲ አደራዳሪ ቡድን ከሎጂስቲክስና ከሴኪሪቲ አኳያ ካስቀመጠው ነገር ጋር አለመጣጣም ከተፈጠረ የመጀመሪያውን ድርድር ሴት የተደረገውን ቀን አክብሮ ለመገኘት ሊከብደው ይችላል። የኢትዮጵያ መንግስትም ከአፍሪካ ሕብረት ውጪ ሂደቱን ለመታዘብ የተጠየቁ አካላትን በተመለከተ የአፍሪካ ሕብረትን እነዚህን ጥያቄዎች አይቀበልም ብዬ አላስብም። ሊቀበል ይችላል ብዬ ነው የማስበው። ምክንያቱም ኦፊሴላዊ የሆነ ጥሪ ቀርቦ ያንን ጥሪው ኦፊሴላዊ በሆነ መንገድ ተቀባይነት አግኝቶ ማኔጅ የሚደረግና የሚቀጥል ሂደት ስለሆነ እነዚህ አካላት በቦታው ላይ በታዛቢነት መገኘት መገኘታቸው ተቃውሞ የሚኖረው አካል ይኖራል ብዬ አላስብም። من يحتاجون إلى تنظيم المجتمعات، ويحتاجون إلى تنظيم المجتمعات، إلى تنظيم المجتمعات، ጦርነቱ በጥቅምት 2013 ዓ ም ከተጀመረ በኋላ በሁለት ዓመት ያህል ጊዜ ውስጥ ለመጀመሪያ ጊዜ በሁለቱ አካላት መካከል በአፍሪካ ህብረት መሪነት በደቡብ አፍሪካ ባለፈው ሳምንት መጨረሻ ላይ በይፋ ይጀምራል የተባለው የሰላም ሂደት ላልተወሰነ ጊዜ መራዘሙ ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ አድማጮች ተከታዩ ርስ ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልሰናል ኢትዮጵያ ውስጥ ያለውን ግጭት አስመልክቶ ዩናይትድ ስቴትስ ወገኖቹን በኩል ማየት መመልከት በእኩል አይን መመልከት አይኖርባትም ኢትዮጵያም ወደ አፍሪቃ የእድገት እድሎች ህግ ወይም በእንግሊዝኛው ምዕጻረ ቃል አገዋ ተጠቃሚነት ልትመለስ ይገባል ሲሉ ሁለት የዩናይትድ ስቴትስ እንደራሴዎች ተናገሩ። ሴናተር ማርክ ዋርነርና የህዝብ እንደራሴ ዳን ቤየር እነኚህን መልእክቶች ያስተላለፉት ከትናንት በስቲያ ቨርጂኒያ አሌግዛንድሪያ ውስጥ በተካሄደ የኢትዮጵያውያን ዓመታዊ ፌስቲቫል ላይ ነው። ደረጀ ደስታ ተከታትሎታል። ከዕለቱ ዝግጅት ዋናው እንግዳና ተናጋሪ የነበሩት በዩናይትድ ስቴትስ የሕግ መወሰኛው ምክር ቤት አባል የቨርጂኒያው ዴሞክራት እንደራሴ ማርክ ወርነር ነበሩ። አሁን በኢትዮጵያ ውስጥ ያለውን ግጭት አስመልክቶ ዩናይትድ ስቴትስ ሁለቱ ወገኖች በእኩል አይነት መመልከት የለባትም ይላሉ። አሁን በኢትዮጵያ ያለው ነገር ምንድን ነው? እኔ ደረስኩበትን ድምዳሜ ልንገራችሁ። በኢትዮጵያ ያለውን ግጭት ሁለቱም ወገኖች እኩል እንደሆኑ አድርጎ ማስተናገድ የማይቻል መሆኑን የባይደን አስተዳደር መገንዘብ ያለበት ጊዜ መሆኑ ነው። ኢትዮጵያን ወደ አጎዋ መመለሻ ጊዜው አሁን ነው። ቻይናና ሩሲያ ኢትዮጵያ ውስጥ የሚያደርጉትን መመከታችንን የምናረጋግጥበት ጊዜው አሁን ነው። ስለዚህም ነው ዩናይትድ ስቴትስ ኢትዮጵያ ውስጥ በትልልቅ ፕሮጀክቶች ላይ እንደገና በሰፊው ኢንቨስት ማድረግ መጀመር ያለባት መሆኑን ነው። ለማሳሰብ ከልማትና ፋይናንስ ኮርፖሬሽን ኃላፊ ጋር የተገናኘሁት ሴኔተር ማርክ ወርነር ባለፉት ሁለት ሳምንታት ውስጥ በዋሽንግተን ከኢትዮጵያ አምባሳደር ጋር ተገናኝተው መወያየታቸውንም ገልጸዋል። ከዩናይትድ ስቴትስ የአፍሪካ ቀንድ ጉዳዮች የውጭ ጉዳይ ሚኒስትር አምባሳደር ሞሊፊ ጋር መነጋገራቸውንም የገለጹት ማርክ ወርነር እንዲህ ብለዋል። በዲሞክራሲያዊ መንገድ የተመረጠው የኢትዮጵያ መንግስት የኢትዮጵያ ወደፊት ተስፋ መሆኑን ማረጋገጥ ያለብን ጊዜው አሁን ነው፣ ከዲሞክራሲ ጋር መቆም አለብን ካሉትና በአብዛኛው ከሁሉም የአፍሪካ ቀንድ ጉዳዮች ከሚመለከቱት አዲሱ የአሜሪካ ዲፕሎማት አምባሳደር ማኒ ጋር ቀጥሎ የተገናኘሁት በዚህ ምክንያት ነው። ተከታዩ ተናጋሪ የነበሩት ዩናይትድ ስቴትስ ውስጥ ብዛት ያለው ኢትዮጵያዊ የሚኖርበትን ወረዳ እንደሚወክሉ የተናገሩት የዩናይትድ ስቴትስ የተወካዮች ምክር ቤት አባሉ ዲሞክራቱ ዳን ባየር ነበሩ። ባየር ሰሞኑን በድጋሚ የተቀሰቀሰው ጦርነት እጅግ አሳዛኝ ነው ይላሉ። በኢትዮጵያ አሁን እየተካሄደ ያለው ጦርነት በጣም አሳዛኝ ነው። በኢትዮጵያ እየሆነ ያለው ነገር በዋይት ሃውስ ደረጃ ከፍ ብሎ እንዲታይ ከጄክ ስሊቨን እና ከሌሎች ጋር ለመነጋገር ወደ ዋይት ሃውስ ሁለት ጊዜ ሄጅ አለው። ባለፉት ጥቂት ቀናት ወደ ሰላም በተቃረብንበት ሁኔታ ያሁኑ በማየቴ በጣም አበሳጭቶኛል። እጅግ በጣም አላስፈላጊ ነበረ። የኢትዮጵያ መንግሥት ጠቅላይ ሚኒስትር አብይ በድርድሩ በመስማማታቸው ደስተኛ ነበርኩ። ላልተወሰነ ጊዜ በመተላለፉ በጣም አሳዛኝ ነው። እንደገና በቶሎ ይደረጋል ብዬ ተስፋ አድርጋለሁ። የሕዝብ እንደራሴው ባየር የባይደን አስተዳደር ኢትዮጵያ ከአፍሪካ የዕድሎች ተጠቃሚነት ሕግ ውጪ እንድትወጣ ያደረገበትን ውሳኔ አስመልክተው እንዲህ ብለዋል። ዩናይትድ ስቴትስ ኢትዮጵያን ከአገዋ እንድትወጣ የማድረጓ ውሳኔ በጣም መጥፎ ውሳኔ ነው። በጦርነቱ ውስጥ ምንም ተሳትፎ የሌላቸውን ሰዎች ሥራቸውን ወስዷል። ከዩናይትድ ስቴትስ የንግድ ተወካዮች ጋር ኢትዮጵያ በዚህ ዓመት መጨረሻ ወደ ስምምነቱ እንድትመለስ ለማድረግ እየሠራሁ ነው። ዝግጅቱን ካስተባበሩት ውስጥ ወይዘሮ ገነት ንጉሴ ብዙዎቹ ኢትዮጵያውያን በዩናይትድ ስቴትስ ፖሊሲ ግራ መጋባታቸውን ይገልጻሉ። ዩናይትድ ስቴትስ በኢትዮጵያ ላይ ባላት ፖሊሲ የተነሳ፣ አብዛኞቹ ኢትዮጵያውያን በአንድ ጉዳይ ላይ ብቻ ድምጽ ከሚሰጡ መራጮች ውስጥ ሆነዋል። ኢትዮጵያ ውስጥ በቅርብ ጊዜ ባለው ግጭት አብዛኞቹ ኢትዮጵያውያን አሜሪካውያን በሚታየው የባይደን አስተዳደር ፖሊሲ ግራ ተጋብተዋል። ወይዘሮ ገነት የባይደን አስተዳደር በዲሞክራሲያዊ መንገድ የተመረጠውን የኢትዮጵያ መንግስት ለማስወገድ የሚፈልገውን ድርጅት ወደ መደገፍ ያዘነብላል ሲሉም ወቅሰዋል። ከአዘጋጆቹ አንዱ የሆኑት አቶ አቤል ጋሼ የዘንድሮውን ዝግጅት ዓላማ እንደሚከተለው ገልጸውታል። በዛሬው ፕሮግራማችን ኢትዮጵያውያን በጋራ ተሰብስበው ስለ ሀገራቸው ማንነት የመሰክሩበት፣ ኢትዮጵያዊ ባህላቸውን የሚያንጸባርቁበት፣ ብሎም ደግሞ በዚህ በምንኖርበት አካባቢ የኢትዮጵያዊነት ማንነት ከፍሎ እንዲታይና በኢትዮጵያ ላይ የሚደረጉ ጫናዎች መልክ እንዲኖራቸውና እኒህንም ለመታገል እንችል ዘንድ በጋራ የምንቆበትን መድረክ ለመፍጠር የተዘጋጀ ነው። ባለፈው አመት በኢትዮጵያ ላይ ከፍተኛ የሆነ ውጥረት የተደረገበት ጊዜ ስለነበረ በሀያ ቀን ውስጥ ነበር ፕሮግራም ያዘጋጀ ነው። በዚያም ጊዜ ውስጥ ግን ከፍ ያለ ግብዓት ያለው ስራ መስራት ችለን ነበረ። ከዚህም ውስጥ በተለይ ትልቁ በቨርጂኒያ የተደረገውን የገቨርናቶሪያል ውድድር ሊያሸንፍ የነበረውን የዴሞክራቲክ ተመራጭ የነበረው ቴሪ መካለፍ እንዲወድቅ በማድረግና በማድረግና የሪፐብሊካኑ ተመራጭ የሚያልፍበት ሁኔታ ላይ ከፍተኛ አስተዋጽኦ ኢትዮጵያን ፒቮት አድርገዋል። የምርጫውን ጉዳይና በዚያ ያገኘነው ውጤት አበረታቶናል። ኢትዮጵያና አሜሪካ ከኢትዮጵያ ከአንድ መቶ ሀያ ዓመት በላይ የዲፕሎማሲያዊ ግንኙነት ያላቸው መሆኑን የገለጹት በ ዋሽንግተን የኢትዮጵያ ምክትል አምባሳደር ዘላለም አብርሃም የሰሜን ኢትዮጵያው ጦርነት ከተቀሰቀሰ ወዲህ የኢትዮጵያና አሜሪካ ግንኙነት መቀዝቀዙን አስታውሰው ተከታዩን ብለዋል። ከቅርብ ጊዜ ወዲህ ይህንን ግንኙነት ወደ ተሻለ ደረጃ ለማድረግ እንቅስቃሴ እየተደረገ መሆኑና የተሻለ ተስፋ የሚታይ ቢሆንም አሁንም የአሜሪካ መንግስት በሀገራችን ላይ የተጣለውን ማዕቀብ አላነሳም። አገዋ የቀረጥ ነፃ መጠቀም ለሀገራችን አልመለሰም። የልማት ፋይናንስ ድጋፍም እንደታገደ ነው። በመሆኑም ከአሜሪካ መንግስት አካላት ጋር የጀመረውን ኢንጌጅመንት ለማጠናከር እነዚህን ነገሮች እንዲስተካከሉና የሁለቱ ሀገራት ግንኙነት ተሻሽሎ ወደ ስትራቴጂካዊ ግንኙነት እንዲያድግ የተቀናጀ ስራን ይፈልጋል። ኢትዮጵያ ውስጥ ጦርነቱ እንዲቆምና ለሕዝቧ ሁሉ ደህንነቱ እንዲመለስ ለማድረግ በአፍሪካ ሕብረት የሚመራ የሰላም ድርድሩን ዩናይትድ ስቴትስ እንደምትደግፍና ይህንንም ፕሬዚደንት ባይደን በመንግስታቱ ድርጅት መድረክ ላይ መናገራቸውን የውጭ ጉዳይ መስሪያ ቤቱ ባለፈው አርብ ለቪኦኤ የአፍሪካ ቀንድ አገልግሎት በላከው ምላሽ ገልጸዋል። ጸቡ በአፋጣኝ እንዲቆምና ያልተገደበ ሰብአዊ አገልግሎት እንዲደርስ ዋሽንግተን እንደምታሳስብ የውጭ ጉዳይ መስሪያ ቤቱ የዓለም አቀፍ ጉዳዮች የፕሬስ ኦፊሰር ዳንኤል ባይንደር አመልክተዋል። ኤርትራ ኃይሎቿን ወደ ወሰኖቿ እንድትመልስና ሌሎችም ግጭቱን ከማራገብ እንዲቆጠቡ ዩናይትድ ስቴትስ ታሳስባለች ይላል የቃል አቀባዩ መልእክት። የኢትዮጵያ መንግስትና የትግራይ ክልላዊ ባለስልጣናት ለሰላም ድርድር ለመቀመጥ ያሳዩትን ፈቃደኝነት ዩናይትድ ስቴትስ እንደምታደንቅም የውጭ ጉዳይ መስሪያ ቤቱ አስታውቀዋል። የአሜሪካውያኑን እንደራሴዎች የትናንት ንግግሮች አስመልክቶ ከየትኛውም ወገን የተሰጠ አስተያየት ምላሽ የለም። ሴኔተር ዋርነርና የህግ መምሪያው አባል ዳን ባየር ባስተላልፏቸው መልእክቶች ላይ የሁሉንም ወገኖች አስተያየቶች እና ሀሳቦች አያይዘን እንመለሳለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። አመሰግናለሁ ደረጀ። አድማጮች ተከታዩ ርዕስ ደግሞ ከዋሽንግተን ወደ ባህር ዳር ይመልሰናል። የታጠቁ ቡድኖችን በህቡ ማደራጀትና ሁከትና ብጥብጥ ማነሳሳት የሚሉትን ጨምሮ በፖሊስ በተለያዩ ወንጀሎች ጠርጥሬያቸዋለሁ ያላቸው አቶ ዘመነ ካሴ ዛሬ ለሶስተኛ ጊዜ ፍርድ ቤት ቀርበዋል። የባህር ዳርና አካባቢው ከፍተኛ ፍርድ ቤት ዛሬ በዋለው ችሎት አቃቤ ህግ ክስ ለመመስረቻ የጠየቀውን የ15 ቀናት ጊዜ መፍቀዱን የአቶ ዘመነ ካሴ ጠበቃ በሙሉ ታደሰ ለአሜሪካ ድምፅ ገልጠዋል። አስቴር ምስጋናው ትከታተለዋለች። የባህርዳርና አካባቢዋ ከፍተኛ ፍርድ ቤት ከሰባት ቀናት በፊት በዋለው ችሎት ፖሊስ ይቀረኛል ያላቸው የሰውና የሰነድ ማስረጃ አጠናቆ እንዲያመጣ ለዛሬ ጥቅምት አንድ ቀን ቀጠሮ ሰጥቶ ነበር። በዛሬው የፍርድ ቤት ውሎ ፖሊስ ለምርመራ የ14 ቀናት ተጨማሪ የምርመራ ጊዜ እንዲሰጠው ጠይቆ እንደነበር የአቶ ዘመነ ካሴ ጠበቃ አቶ በሙሉ ታደሰ ለአሜሪካ ድምጽ ተናግረዋል። ፍርድ ቤቱ ፖሊስ የጠየቀውን የ14 ቀን ተጨማሪ ጊዜ ውድቅ በማድረግ አቃቤ ሕግ የጠየቀውን ክስመ መስረቻ 15 ቀናት መፍቀዱንም ጠበቃው አስረድተዋል። ዛሬ ፍርድ ቤት አቅርቦት ነበር። አቶ ዘመንም በተመለከተ መርማሪ ፖሊስም ቀርቦ ነበር። መርማሪ ፖሊስ የ14 ቀን ጊዜ ቀጠሮ ተጨማሪ እንዲሰጠው ጠይቆ ነበር። ይህን የጠየቀበት ምክንያት የተለያዩ ስራዎች ይቀሩልኛል፣ ከባንክ የሚመጡ ማስረጃዎችን በተመለከተ፣ ከፋይናንስ ደህንነት የመጡ ማስረጃዎችን በተመለከተ እነሱም መሰረት አድርጎ ሌላ ተጨማሪ ማስረጃ የማሰባሰባቸዋሉ እንዲሁም የሰው ማስረጃዎችንና እና ተጨማሪ ሰዎችን ተጠርጣሪዎችን ይዛሉ በሚል እነዚህን ለማድረግም ተጨማሪ ጊዜ ቀጠሮ ያስፈልገኛል በሚል አስራ አራት ቀን ጊዜ ቀጠሮ ነበረ በጠበቆቹ በኩል የተነሱ መከራከሪዎች ነበር። እነዚህ የሰው ምስክሮችን በተመለከተ ከዚህ ቀደም በተሰጠው ጊዜ ማጠናቀቅ ይቻል ነበር። ቀሪዎቹን በተመለከተም ሊጠፉ ወይም ሊሸሹ ሊያስተባብላቸው የማይችል በመሆኑ ተጨማሪ የጊዜ መቀጠሮ መስጠቱ አስፈላጊ አይደለም። ስለዚህ ፍርድ ቤቱ መዝገቡን የጊዜ ቀጠሮ መዝገቡን ይዝጋልን በሚል ተከራክረን ነበር። ፍርድ ቤቱም እነዚህን ምክንያቶች ተቀብሎ ፖሊስ የጠየቀውን የአስራ አራት ቀን የጊዜ ቀጠሮ ውድቅ በማድረግ የጊዜ ቀጠሮ መዝገቡን ዘግቶ በሌላ በኩል አቃቢ ክስ መመስረቻ የሚሆን አስራ አምስት ቀን ጊዜ ይሰጠኝ በሚል አመልክቷል። በሚል ፍርድ ቤቱ አቃቢክ ክስ መስርት ወይም የክስ አስመሰርትም ውሳኔ ሰጥቶ በአስራ አምስት ቀን ጊዜ ውስጥ እንዲቀር ትዕዛዝ ተሰጥቶ የተጠናቀቀው የዛሬው ውሎ ፖሊስ አቶ ዘመነ ፍርድ ቤት ያቀረባቸው የታጠቁ ቡድኖችን በህቡ ማደራጀትና ሁከትና ብጥብጥ ማነሳሳት የሚሉትን ጨምሮ በሌሎች ወንጀሎች ተጠርጥረዋል በማለት መስከረም 11 ቀን በቁጥጥር ስር ከዋላቸው በኋላ ነው። የታጠቁ ቡድኖችን በህቡ ማደራጀት የሚለው የፖሊስ አገላለጽ ፋኖን ከማደራጀት ጋር የተያያዘ እንደሆነ በአሜሪካ ድምጽ የተጠየቁት ጠበቃው አስተያየት ከመስጠት ተቆጥበዋል። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር። አስቴርን አመሰግናለሁ። አድማጮች፣ ተከታዩ ዘገባ ደግሞ ወደ አዲስ አበባ ይወስደናል። የሳልሳይ ወያነ ትግራይ ፓርቲ የውጭ ጉዳይ ኃላፊ አቶ ኃይሉ ከበደ በዛሬው ዕለት በዋስ ከስር መፈታታቸውን ፓርቲያቸው አስታወቀ። የፓርቲው የሕግ ክፍል ኃላፊ አቶ ተስፋለም በርህ ለአሜሪካ ድምፅ እንደገለጹት አቶ ኃይሉ ከበደ በዋስ እንዲፈቱ የፌዴራሉ ጠቅላይ ፍርድ ቤት የወሰነው ባለፈው አርብ ነበር። አቶ ተስፋለም ምድብ ችሎት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት መስከረም 16 ቀን 2015 ዓም አቶ ኃይሉ ከበደ በ10 ሺህ ብር ዋስ እንዲፈቱ ቢወስንም የፌዴራል ፖሊስ ለጠቅላይ ፍርድ ቤት ይግባኝ በመጠየቁ ሳይፈቱ መቆየታቸውም ተዘግቧል። ጉዳያቸውን የተመለከተው የፌዴራሉ ጠቅላይ ፍርድ ቤት ደግሞ የከፍተኛ ፍርድ ቤቱን ውሳኔ በማጽናት በዋስ ከእስር እንዲፈቱ ባለፈው አርብ በተወሰነው መሰረት ዛሬ ተፈተዋል። አቶ ኃይሉ ከበደ ነሐሴ 23 2014 ዓ ም ለስራ ጉዳይ ከቤት ከወጡ በኋላ ከረፋዱ አምስት ሰዓት ጀምሮ እንደ ጠፉ ፓርቲያቸውና ቤተሰቦቻቸው በጊዜው ገልጠው ነበር። ከዚያም በኋላ አቶ ኃይሉ ከበደ በፌዴራሉ መንግስት በአሸባሪነት ከተፈረጀው ህወሀት ጋር ሚስጢራዊ ግንኙነት በመፍጠር ወንጀል ተጠርጥረው ፍርድ ቤት የቀረቡት ጳጉሜ 1 2014 ዓ.ም ም ነበር። አድማጮች አሁን ወደ ዓለም አቀፍ ርዕሶች ነው የምንሄደው። በአፍሪቃ የመጀመሪያው የህጻናት ወባ ክትባት በማላዊ ሊጀመር ነው። በአፍሪቃ የመጀመሪያው የሆነውን ከአምስት ዓመት በታች ላሉ ህጻናት የሚሰጥ የወባ ክትባት ማላዊ ልትጀምር መሆኑን የአገሪቱ የጤና ጥበቃ ሚኒስትር አስታውቋል። አርቲኤስኤስ የተሰኘው ክትባት በጋና፣ ኬንያና ማላዊ የተሞከረ ሲሆን ክትባቱን ለመስራትም ሰላሳ አመታት መውሰዱ ነው የተገለጠው። ላሜክ ማሲና ከብላታየር ማላዊ የላከውን ዘገባ እንግዲህ ወልዴ እንደሚከትለው ያቀርበዋል። ክትባቱ በአንጻራዊ እይታ ሲመዘን ውጤታማነቱ ዝቅተኛ ቢሆንም በአመት በወባ ከሚሞቱት አራት መቶ ሺህ ሰዎች ውስጥ የተወሰኑትን ለማዳን ተስፋን ይሰጣል። ከእነዚህ ውስጥ አብዛኞቹ ሕፃናት ናቸው። በሚቀጥለው ወር የሚጀምረው ክትባት የሙከራ ጊዜውን በሚገባ አጠናቋል። የዓለም ጤና ድርጅት 360 ሺህ የሚሆኑ ህጻናትን በማላዊ ጋና እና ኬንያ ላለፉት ሶስት ዓመታት ከትቧል አንድ ሶስተኛ የሚሆኑት ከማላዊ ናቸው ኩምቢዜ ካንዶዶ ቺፓንዳ የማላዊ የጤና ጥበቃ ሚኒስትር ናቸው በተለይም ህጻናት ላይ እናተኩራለን ምክንያቱም በማላዊ በህዳርና በታሳስ ወራት ብዙ ህጻናት በወባ ይሰቃያሉ ቺፓንዳ እንዳሉት ውሳኔው ላይ የተደረሰው የማላዊ ፕሬዚደንት ላዛረስ ቻኩዌራ ፓዝ ከተሰኘው ትርፋማ ያልሆነ ድርጅት ጋር በቅርቡ በተካሄደው የተመድ ጠቅላላ ጉባኤ አጋጣሚ ከተወያዩ በኋላ ነው የዓለም ጤና ድርጅት ወባን ለመዋጋት በሚደረገው ጥረት ውስጥ አዲስ ግኝት ነው በሚል ከዓመታት በፊት ክትባቱን አጽድቆታል ክትባቱ ሰላሳ በመቶ ውጤታማ ሲሆን አራት ጊዜ መሰጠት አለበት ለክትባቱ ድጋፍ የሚያደርገው የቢል እና መሊንዳ በጎ አድራጊ ድርጅት ክትባቱ የሚወጣሉት ወጪ ይገባው እንደው ጥያቄ ያላቸው፣ ባለፈው ሐምሌ የጌትስ በጎ አድራጊ ድርጅት የወባ ፕሮግራም ኃላፊ ፊሊፕ ዌልኮፍ ድርጅቱ ለክትባቱ በቀጥታ የገንዘብ ድጋፍ ማድረጉን እንዳቆመ አስታውቀው፣ ከሌሎች ድርጅቶች ጋር በኅብረት ለክትባቱ የሚደረግ ጥረትን ግን ይደግፋል ሲሉ መናገራቸውን አሶሲየትድ ፕሬስ ዘግቧል። ዌልኮፍ እንደሚሉት የወባ ክትበቱ ውጤታማነት ዝቅተኛ ሲሆን ለአንድ ክትባት የሚወጣው ወጪም በንጽጽር ውድ ነው። መድኃኒቱን በበቂ መጠን ተደራሽ ለማድረግም ፈተናዎች አሉ። ማዚኮ ማቴምባ በማላዊ የጤና ጉዳዮች አቀንቃኝና የማህበረሰብ ጤና አምባሳደር ናቸው። አሁን በስተመጨረሻ በማላዊ የወባ ክትባት ሊጀመር መሆኑ መልካም ዜና ነው። ወባ ከአምስት ዓመት በታች ያሉትን እጅግ ያጠቃል። በመሆኑም በዚህ ዕድሜ ክልል ያሉ ህጻናት በዚህ ክትባት ከበሽታው ይጠበቃሉ ብለን ተስፋ እናደርጋለን። ወባን ለመከላከል አንድ መፍትሄ ጨምረናል ማለት ነው። ማቴምባ እንደሚሉት ስለ ሰላሳ በመቶ ውጤታማነቱ መጨነቅ አስፈላጊ አይደለም። ሁሉም መድኃኒቶች መቶ በመቶ ውጤታማ አይደሉምና በብዙ ምክንያቶች። የኮቪድ ክትባት ሲጀመር መቶ በመቶ ውጤታማ አልነበረም፣ ወደ ሰባ በመቶ ገደማ ነበረ። ለዚህም ክትባት እንደዚያው ነው። አሃዞች እንደሚያሳዩት በማላዊ ወባ ቁጥር አንድ ገዳይ በሽታ ነው። 36 በመቶ የሚሆኑት ተመላላሽ ታካሚዎችና 15 በመቶ የሚሆኑት በሆስፒታል አልጋ የያዙ ታካሚዎች የወባ ታማሚዎች ናቸው። ውጤታማነቱ ዝቅተኛ ቢሆንም አንዳንድ ሳይንቲስቶች እንደሚሉት ግን ሁለት መቶ ሚሊዮን ሰዎች በሚያዙባት እና አራት መቶ ሺህ ሰዎች በዓመት በወባ በሚሞቱባት አፍሪካ ጠቀሜታው ከፍ ያለ ነው። እንግዲህ ወልዴን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ማክሰኞ ምሽት ስርጭታችንን ነው። የስቱዲዮ ሰዓታችን አሁን ከምሽቱ ሁለት ሰዓት ከ38 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምናልፈው። በኢትዮጵያ በቀን ከ324 በላይ ጨቅላ ሕፃናት በሕክምና ሊቀረፉ በሚችሉ ችግሮች ለእልፈት እንደሚዳረጉ የኢትዮጵያ ጤና ሚኒስቴር አስታወቀ። ሕፃናቱ የሚሞቱት ተገቢ የህክምና አገልግሎት ባለማግኘት ህብረተሰቡ ስለ ጨቅላ ሕፃናት ጤና ባለው አመለካከትና በእንክብካቤ ማነስ መሆኑንም አመልክቷል። የጤና ሚኒስቴር የጨቅላ ህጻናትን ሞት ለመቀነስና ህጻናት ተገቢውን የህክምና አገልግሎት እንዲያገኙ ለማስቻል በአገር አቀፍ ደረጃ በሰማኒያ ሆስፒታሎች ውስጥ ህክምና እንዲሰጥ ማድረጉን የጤና ሚኒስትር ዴታ ዶክተር ደረጀ ድጉማ ገልጠዋል። ፀሐይ ዳምጠው ተከታትለዋለች። የኢትዮጵያ ጤና ሚኒስቴር እንዳስታወቀው በየቀኑ በህይወት ከሚወለዱ ህጻናት ከአንድ ሺህ ውስጥ ሰላሳ ሶስቱ ይሞታሉ። በአንድ ቀን ውስጥም ከ324 በላይ ጨቅላ ህጻናት እንደሚሞቱ ነው። በጤና ሚኒስቴር የህፃናትና እናቶች ጤና ዳይሬክተር ዶክተር መሰረት ዘላለም የጠቀሱት ህጻናት ሞት ኢትዮጵያ ውስጥ ያለው በሚፈለገው ልክ እየቀነሰ አይደለም። ምክንያቱም ከበፊትም ከሁለት ሺህ የነበረውን የስነ ህዝብና የጤና ዳሰሳ ከዛ ጀምሮ ያለው እስከ ቅርብ ጊዜ በ2019 በፈረንጆቹ አቆጣጠር ይፋ ያደረግነውን መለስተኛ የስነ ህዝብና የጤና ዳሰሳ ሞት ብናይ አሁን ያለው 33 ከ1000 በህይወት ከሚወለዱ ጨቅላ ህጻናት መካከል ይሞታሉ። ስለዚህ ይሄ ቁጥር ያው ከፍተኛ ነው። እንደ ሀገር ያን ደግሞ የሚጠበቅብን አለን። በተለይ በ2030 በዘላቂ ልማት ግቦች ላይ የሚጠበቅብን አሁን ያለውን 33 ወደ 12 ዝቅ ማድረግ ነው። ስለዚህ ይሄ ከፍተኛ ይፈርት ይፈልጋል። ምክንያቱም 33 ስንም ከ100 ሺህ በላይ ናቸው የሚሞቱት በአመት ይህ ቁጥር ቀላል አይደለም። በቀን ሶስት መቶ እና ከዛ በላይ የሚሆኑ ጨቅላ ህጻናት ህይወታቸው ያልፋል። ስንት ቀላል ቁጥር አይደለም። ስለዚህ ይሄ ጥሬ የተላለፈው ሁሉም የበኩሉን አስተዋጽኦ እንዲያደርግ። ዶክተር መሰረት ለጨቅላ ህጻናት ሞት መንስኤ ናቸው ያላቸውንም ምክንያቶችም አብራርተዋል። ዘጠኝኛው ሳይሞላቸው የሚወለዱ ጨቅላ ህጻናት የሚከሰተው እንከን ነው። እክል፣ የጤና እክል ያተነፋፈስ፣ ከሌሎች ከደም ዝውውር ጋር ተያይዞ ከኢንፌክሽን ጋር ተያይዞ የሚከሰት ችግር፣ እነሱን አንድ እንደ ትልቅ የሞት መንስኤ ይነሳል። ሌላው ኢንፌክሽን ነው። ኢንፌክሽንም እንደዚሁ በሁለተኛ ደረጃ ተቀምጧል። ሌላው ካተነፋፈስ ጋር ተያይዞ በተለይ ይህ በአማርኛም ለመግለጽ ስለሚያስቸግር አስፊክሲያ ይባላል መታፈን በተራዘመ ምጥ ሁኔታ ወይ በሰዓቱ ወደ ጤና ተቋም እናት ለጎለድ ሳቴ ወይም ደግሞ ዘግይታ እርሻ ላይ ከተዳከሙ በኋላ ወደ ጤና ተቋም በሚሄዱ ጊዜ በሚከሰት ችግር ሌላም ጤና ተቋም ላይም ከደረሱ ጥራቱን የጠበቀ አገልግሎት ለመስጠት እ ባለው የጤና ተቋም በአንዳንድ በሚከሰት ችግር የሚከሰት መታፈን ብለዋል። ስለዚህ ከእሱ ጋር የሚያዝ አተነፋፈስ፣ ጭንቅላት፣ ሌሎችንም ውስጣዊ እጅግ አስፈላጊ የሆኑ አካላትን የሚጎዳ ና የኢትዮጵያ ጤና ሚኒስቴር ቀዳሚ ትኩረት ከሰጣቸው አንዱ የጨቅላ ህጻናት ሞት መቀነስና ተገቢ ሕክምና እንዲያገኙ ማድረግ ነው ያሉት ሚኒስትር ዴታው ዶክተር ደረጀ ድጉማ በበኩላቸው አሁን በሀገር አቀፍ ደረጃ አገልግሎት ለመጀመር በሰማኒያ ሆስፒታሎች አስፈላጊ ግብዓቶችና የሰው ኃይል ተሟልቷል ብለዋል። ዶክተር ደረጀ አክለውም የክልል ጤና ቢሮዎችና ሆስፒታሎች ተቀናጅተው በመስራት በሀያ ሰላሳ በህይወት ከተወለ ያሉ አንድ ሺህ ህጻናት መካከል ሰላሳ ሶስት የሚሞቱበትን አሀዝ ወደ 12 ለመቀነስ የታቀደውን እውን ለማድረግ ተገቢ ትኩረት ሊሰጥበት ይገባል ሲሉ አሳስበዋል። ዶክተር መሰረት በበኩላቸው በጸጥታ ችግር ሳቢያ በተለያዩ የሀገሪቱ አካባቢዎች ውስጥ የእናቶችና ህፃናት የጤና አገልግሎት መስተጓጎሉንም ገልጸዋል። ጸጥታ ችግር በአንዳንድ ቦታዎችን ሁን በሰሜናዊ ሀገራችን ክፍል ጦርነት የጸጥታ ችግር ሲከሰት የሚጎዳው እንግዲህ የህብረተሰብ ክፍል ነው የሚጎዳው ጤና ነው። ስለዚህ የጤና ተቋማት ፈርሰዋል፣ ወድመዋል ወይም ተዘርፈዋል። ይሄ ደግሞ በቀጥታ እዛ አካባቢ አገልግሎት የሚያስፈልጋቸውን እናቶችና ህጻናት በቀዳሚነት የስነተዋልዶ ጤና የሚፈልጉ ልጃገረዶችም፣ ወጣቶችም ወይም ደግሞ ጥንዶችም ይበል፣ እንዲሁም የጨቅላ ህጻናት የክትባት ፕሮግራም የህጻናት የክትባት ፕሮግራምም፣ የስነ ምግብም፣ ሌሎችም አገልግሎቶች ይቋረጣሉ። እነዚህ አገልግሎቶች ሲቋረጡ ያው ጉዳቱ የከፋ ነው የሚሆነው። ጥናት የተደገፈ ምን ያክል ጉዳት ደረሰ የሚለውን የተቋማቶችን ቁጥርና ቢያንስ የተጎዳውን በምን ደረጃ ነው ጉዳቱ የሚለውን እስካሁን ድረስ አይተነዋል፣ ግን ይሄ አጠቃላይ ሰሜኑ የሀገራችን ክፍል ያለው የጦርነት ሁኔታ በሚያልቅ ጊዜ በአጠቃላይ እንደ ሀገር ያን ጉዳት ተመጥኖ ለህብረተሰቡ የሚገለጽ ነው የሚሆነው። ግን ይሄ በቀጥታ የሚሆን በተዘዋዋሪ መንገድ እዛ አካባቢ ያሉ ህብረተሰብ ክፍሎች እንዲፈናቀሉ ተደርጓል። ስለዚህ ሲፈናቀሉ የጤና አገልግሎት ይስተጓጎልባቸዋል። እናቶች በመጠለያ ተቋም ውስጥ ይወዳሉ፣ ጨቅላ ህጻናትም በአግባቡ የጤና አገልግሎት እንዳያገኙ ያደርጋል። ስለ ጨቅላ ህጻናት ህብረተሰቡ ተገቢ ግንዛቤ እንዲኖረው በማድረግ ሁሉም ባለድርሻ አካላት ትኩረት ሊሰጡት ይገባል ያሉት ዶክተር መሰረት እናቶች በእርግዝናቸው ጊዜ በጤና ተቋማት ክትትል ማድረግ ይኖርባቸዋል ስሉ አሳስበዋል። በተጨማሪም ህብረተሰቡ አሁን ባለው ሁኔታ የጨቅላ ህጻናት ሕክምና በተመረጡ ሰማኒያ ሆስፒታሎች ውስጥ በተሟላ አገልግሎት እየሰጠ መሆኑን ተገንዝቦ ህጻናቱን በጊዜ ማድረስ ይገባዋል ስሉም አክሎ ገልጸዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ፀሐይ ዳምጠውን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ ተከታዩ ቅንብር ከማለፋችን አስቀድሞ ስርጭቶቻችንን እንዴት መከታተል እንደሚችሉ እናስታውሳችሁ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።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 አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ክብሯትና ክቡራን አድማጮች የምትከታተሉት የዕለተ ማክሰኞ ምሽት ዝግጅታችንን ነው። እስከ ምሽቱ አራት ሰዓትም አብረናችሁን ዘልቃለን። ወደ ተከታዩ ቅንብር ስንሻገር ደግሞ የትምህርት ጉዳዮችን ይመለከታል። በኢትዮጵያ የተለያዩ አካባቢዎች የትምህርት ቤት የምግብ ፕሮግራም እንደሚካሄድ ተገልጿል። የኦሮሚያ ክልል 7.5 ሚሊዮን ተማሪዎችን መመገብ መጀመሩን ሲያስታውቅ፣ የድሬዳዋ አስተዳደርም በ89ኙም የመንግስት አንደኛ ደረጃ ትምህርት ቤቶች የሚመግብበት ፕሮግራም ሊጀምር ማቀዱን አመልክቷል። ባለፉት ጥቂት ዓመታት በሁሉም ትምህርት ቤቶች የምግብ ፕሮግራም ሲካሄድ የቆየ ሲሆን የድሬዳዋ ከተማ አስተዳደር፣ የኦሮሚያ ክልል እንዲሁም በድርቅ ተጎጂ የሆኑ የደቡብና የሶማሌ ክልል የአርብቶ አደር ገጠር አካባቢዎች በከፊል የምግብ ፕሮግራም ሲያካሂዱ እንደነበር ያገኘነው መረጃ ይጠቁማል። የትምህርት ቤት ምገባው መጠን መቋረጥና ዝግጅቱ መቀነሱን እንዲሁ አመልክቷል። አዲስ ቸኮል ነው ያሰናዳለን። ይህ በድሬዳዋ የሚገኘው የከዚራ የመጀመሪያ ደረጃ ትምህርት ቤት ነው። ጠዋት ወደ ትምህርት ቤት ከሚመጡ ተማሪዎች መካከል በችግር የተነሳ ቁርስ ማግኘት አይችሉም ተብለው በትምህርት ቤቱ የተለዩ ህጻናት ወስን ቢራቱ የተባለ ግለሰብ በሚያስተባብረው የረድድ ድርጅት አማካኝነት ቁርስ ይመገባሉ። የትምህርት ቤት ምገባ ፕሮግራም በድርቅ ምክንያት ትምህርታቸውን ሊያቋርጡ የሚችሉ የአርብቶ አደር ልጆችን በመመገብ የተጀመረ መርሃ ግብር ነው። በዚህም የምገባ ፕሮግራም በ2008 ዓ.ም ተከስቶ በነበረው ድርቅ ከረጂ ድርጅቶች በተገኘ ድጋፍ እንደተጀመረ ያገኘነው መረጃ ያመለክታል። ይሁንና የከተማ ነዋሪ የሆኑ ተረጂዎችንም ታሳቢ በማድረግ የተጀመረው ከአራት ዓመት በፊት በአዲስ አበባ ከተማ ሲሆን በተመሳሳይ ጊዜ በድሬዳዋም በተመረጡ ትምህርት ቤቶች በመቶዎች ለሚቆጠሩ ተማሪዎች ብቻ ምግብ በማቅረብ ነበር የተጀመረው። በድሬዳዋ የገጠር ቀበሌዎች ግን ከ2008 ዓ ም ጀምሮ ለድርቅ ተጎጂ ተማሪዎች ምግብ ሲቀርቡ ቆይቷል። የአዲስ አበባ አስተዳደር የድጋፍ አድማሱን በማስፋት በዙሪያው ላሉ የኦሮሚያ ልዩ ዞን ትምህርት ቤቱ ተማሪዎችም ተመሳሳይ ምገባ ፕሮግራም ሲያካሄዱ ቆይቷል። የኦሮሚያ ክልል በበኩሉ የአገልግሎት አድማሱን በማስፋት ከአንደኛ እስከ አራተኛ ክፍል ትምህርት በሚሰጥባቸው ሁሉም የክልሉ ትምህርት ቤቶች ለሚማሩ ቁጥራቸው 7.5 ሚሊዮን ለሚደርሱ ተማሪዎች የምግብ ፕሮግራም እንደሚጀምር ለአሜሪካ ድምጽ አስታውቆ ነበር። በዛሬ ሁለት የመንግስት መገናኛ ብዙሃን ምገባው መጀመሩን ይፋ አድርገዋል። የክልሉ አደጋ መከላከል ወይም ቡሳ ጎነፋም ለዚሁ ዓላማ ከልዩ ልዩ አካላት አምስት መቶ ሚሊዮን ብር ሲያሰባስብ መቆየቱን አስታውቋል። ካምና ጀምሮ በምስራቅ አፍሪካ በተከሰተው ድርቅ ተጎጂ ለሆኑ የደቡብና ሶማሌ ክልል ተማሪዎች በረጂ ድርጅቶች ትብብር ምገባ እየተካሄደ መሆኑን ያገኘነው መረጃ ያመለክታል። በዚህ ረገድ በደቡብ ክልል የደቡብ ኦሞዞንና የአሌ ልዩ የወረዳ ተማሪዎች የምገባ ፕሮግራሙ ተጠቃሚ መሆናቸውን የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ጌሌቦ ጎልቶሞ ለአሜሪካ ድምጽ አስታውቀዋል። አንዱ በመንግስት አስቸኳይ የምገባ ፕሮግራም የምንለው ነው። ሁለተኛ በዓለም ምግብ ፕሮግራም አርብቶ አደር አካባቢ የሚተገበር ምገባ ነው። እና በዚህ በሁለት መንገድ ነው እኛ ጋ ምገባ ፕሮግራም የምናስገደው ማለት ነው። የአርብቶ አደር አካባቢ ያሉ ስድስት ወረዳ ነው ያለው ስድስቱም ወረዳ ላይ እና አንድ አሌ ወረዳ ላይ

የመጀመሪያ ደረጃ ትምህርት ቤቶች ላይ የድርቁ ዋነኛ ተጎጂ በሆነው የሶማሌ ክልል በርካታ ትምህርት ቤቶችም ተመሳሳይ ድጋፍ ለተማሪዎች እየቀረበ መሆኑን ያገኘነው መረጃ ያመለክታል። በድሬዳዋ የገጠር ቀበሌዎች ከሚገኙ ሰላሳ አንድ ትምህርት ቤቶችም የድርቅ ተጠቂ ናቸው ተብለው በተመረጡ አስራ አራት ትምህርት ቤቶች ተመሳሳይ ምገባ ስራ እየተሰራ መሆኑን የአስተዳደሩ የትምህርት ቢሮ ኃላፊ ወይዘሮ ሙልካ ማመድ በተለይ ለአሜሪካ ድምጽ አስታውቀዋል። እኛም በድሬዳዋ ደረጃ ስንወስድ ምገባ ከ2008 ጀምሮ ነው ድርቅ ጊዜ በተከሰተው ድርቅ በተከሰተ ጊዜ በፌዴራል በጀት ድጋፍ የተጀመረው እስከ 2008 እስከ 2010 ተጀምሮ በመሀል ደግሞ ለሁለት አመት በበጀት ምክንያት ተቋርጦ ነበር። በ2013 ጀምሮ ደግሞ አስተዳደራችንም ሙሉም ትምህርት ቤቱ ከተማም ገጠርም ለመመገብ እቅድ ቢኖረውም ካለው በጀትና ሁሉንም ማዳረስ ባለመቻሉ 14 ትምህርት ቤት ላይ ምገባ ስንተከብር ቆይተናል። በመንግስት በጀት ማለት ነው። ከእነዚህ የገጠር ተማሪዎች ባሻገር በከተሞችም አቶ ወስን ቢራሶ ያቋቋመው የድሬ ፍሬዎች በቅቡ አድረጎት በተባለ ድርጅቱ አማካኝነት በዘንድሮ የበጀት አመት በአስራ ሁለት ትምህርት ቤቶች ላይ ለተመረጡ አንድ ሺ ችግረኛ ልጆች በየቀኑ ቁርስ ያቀርባል። አብዛኛው ተማሪዎቹ ደስተኛ አይደሉም። ትምህርታቸውን አቋርጦ ይወጣሉ፣ በሽተኛ ይሆናሉ፣ ያቅለሸልሻቸዋል። አርፍ ዶር ይመጡት በሚል ተነገረኝ ምን የዝግነት ነ ይሻሉ ወጣ በሚል ሁለት ዘጠኝ ላይ ከጓደኞች ተነጋገርኩ። ምንም ሊሆን አልቻለም። ሜሪላንድ ላይ የምትገኘ ሁት የወጋጆ ተነጋገርኩ። ሁለት ሺህ አስር ላይ መገባ ጀመርን ማለት ነው ሁለት መቶ አስር ተማሪ እያልን እያልን እንግዲህ ዛሬ ቤተሰቦች ጋር መተባበር እንዲሁም ዋች ኤንድ ፕሬት ሚኒስትሪ ቴክሳስ የሚኖር ሚኒስትሪ አዲስ አበባና ናዝሬት ቢሮን ፕላንት ያደረገ ከእሱ ጋር በመሆን እስከ አስራ ሁለት ትምህርት ቤት ላይ አንድ ሺህ ተማሪዎችን እየመገብን እንገኛለን ማለት ነው። የምገባ መርሃ ግብሩ ባስገኘው ፋይዳ ላይ የተደረገ ጥናት እንደሚያመለከተው በተማሪዎች መጠነ ማቋረጥና ውጤት ላይ ትርጉም ያለው ለት ማስገኘቱን የድሬዳዋ ትምህርት ቢሮ ኃላፊዋ ወይዘሮ ሙሎካ ማህመድ ይገልጻሉ። ያለውን ልዩነት ስናይ አንደኛ መጠነ ማቋረጥ በ2011 አካባቢ 21 ፐርሰንት ነበረ። አሁን ላይ በቅርብ ሙሉ የሶስት አመት ጥናት ባይደረግም የአመትን ስናይ ወደ ዘጠኝ ፐርሰንት ዝቅ ያለበት ሂደቶች አሉ። እዛ ምገባ የሚያካሄድባቸው ትምህርት ቤቶች አካባቢ መጠነ መድገምም እንደዛው። ተማሪ ቁርሱን በልቶ ከመጣ ተመግቦ ከመጣ በአግባቡ መምህርን ማዳመጥ ይችላል። የምገባ ፕሮግራሙ ተጠቃሚ ሕጻናትም ይህንኑ የሚያጠናክር አስተያየት ነው ያላቸው። አራት አመት እዚህ ምዝገባ ጀምር ያለው ከአራት አመት ሙሉ ይሄ የምገባ ብዙ ነገር ጠቅሞኛል። እኔ በጣም አሁን ደስ ይብሎኛል። በሰዓት ምንድገኝ አርግቶኛል። ይሄ ጠቅሞኛል ከመጀመሪያው ይሄ ነው መጀመሪያው። በጣም አረፍዳለሁ ስመጣ፣ ወይ አንድ ሰዓት ተኩል ምናምን ነው የምመጣው ከገቡ በኋላ። አሁን ግን አንድ ሰዓት ሳይሆን ነው የምመጣው። እዚህ ቁርስ ሁሌ ታገኝ ነበር። ቤት መጀመሪያ አንዳንድ ሳልበላ ሰልበላ እመጣለሁ። ቁርስ ፍለጋ ከትምህርት ቤት የሚቀሩ እና የሚያርፍሉ ተማሪዎች አሁን ከሌሎች ተማሪዎች ቀድመው ትምህርት ቤት እንደሚገኙ የሚናገሩት ደግሞ የከዚራ የመጀመሪያ ደረጃ ትምህርት ቤት ርዕሰ መምህር የሆኑት አቶ ነመምሳ ረጋሳ ናቸው። ልጆቻችን መጀመሪያ በጣም ያርፍዳሉ ቁርስ ፍለጋ ወይ ደግሞ ቁርስ ሳይበሉ በጣም ይመጡና በጣም ይቸገሩ ነበር። ግን በአሁኑ ሰዓት ላይ ስንመለከት ተማሪዎቻችን ለትምህርት ፍለጋ ብቻም ሳይሆን ቁርሱን ፍለጋ በሚመጡበት ሰዓት የትምህርቱንም ጣዕም እዚህ ጋር እያዩ ጥሩ ውጤቶችን እያስመዘገቡ በትምህርት ጥራት በኩልም ጥሩ ነገሮች እያየን ነበርና ሆኖም የአቅማነት ስለሆነ እንጂ ችግረኛ ተማሪዎችን ብቻ ለይቶ መመገብ ለተማሪዎቹ ስሜት ጥሩ ያለመሆኑን ቢቻልም የአዲስ አበባ አስተዳደር እንደሚያደርገው ለሁሉም ተማሪዎች የምግብ አቅርቦት ማሳካት ተገቢ እንደነበር ወይዘሮ ሙልካ ይናገራሉ። ለዚህም የድሬዳዋ አስተዳደር የገቢ ማሰባሰቢያ አዘጋጅቶ የድሬዳዋ ልጆችና ወዳጆች 17 ሚሊዮን ብር ሊሰጡ ቃል የገቡ ሲሆን የአዲስ አበባ አስተዳደር ደግሞ የአንድ ዓመት ምገባውን ሙሉ ወጪ ሊሸፍን ቃል ገብቶ ነበር። አሁን የአዲስ አበባ ከተማ አስተዳደር እንዲሁም የድሬዳዋ ከተማ ወዳጆችና ተወላጆች የሆኑ በጎ ፈቃደኞች በገቡት ቃል መሰረት ድጋፍ ማድረግ ሲጀምሩ በድሬዳዋ የሚገኙት ዘጠና የመንግስት መጀመሪያ ደረጃ ትምህርት ቤቶች ተማሪዎች በሙሉ የትምህርት ቤት ምገባ ፕሮግራም ተጠቃሚ ይሆናሉ ተብሎ ይጠበቃል። በዚህ ረገድ በሀገር አቀፍ ደረጃ ለሁሉም የመጀመሪያ ደረጃ ተማሪዎች ምግብ እንዲቀርብ በፖሊሲ ደረጃ የወጣ መመሪያ ቢኖርም በፌዴራል የተጀመረ እንቅስቃሴ ካለ ይጠየቅ ናቸው። የትምህርት ሚኒስቴር የኮሚኒኬሽን ክፍል ግን የትምህርት ቤት ምገባ ስራው በፌዴራል ሳይሆን በክልሎች እየተተገበረ ያለ ፕሮጀክት ነው ሲሉ አስረድተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ አዲስ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። በተከታዩ ዘገባ ደግሞ ወደ አምቦ እናልፋለን። አመሰግናለሁ። ስሜ ዮብሰን ቡሎ ይባላል። የአምቦ ከተማ ነዋሪ ነኝ። መንግስትና የህወሓት ያደረገው ዘገባ የዘገባውን ምንነት እናስታውቃችሁ። ከቀናት በፊት በህወሓትና በፌዴራል መንግስት መካከል በደቡብ አፍሪቃ ሊጀምር ታቅዶ የነበረው የአፍሪቃ ህብረት መራሹን የሰላም ውይይት አስመልክቶ ባለፈው ሳምንት ከተለያዩ የኢትዮጵያ ከተሞች የነዋሪዎችን አስተያየት አሰምተን የሌሎች ከተሞችንም እንዲሁ ለማካተት ባስተዋወቅ ነው መሰረት የተጠናቀረ ዘገባ ነው። የአምቦ ዘጋቢያችን ናኮር መልካ እንደ ባህር ዳር፣ አዲስ አበባና ድሬዳዋ ዘጋቢዎቻችን ሁሉ የአንዳንድ አምቦ ከተማ ነዋሪዎችን አስተያየት አካቷል። ቀደም ብለን ወደ ጀመር ነው ዘገባ እንመልሳችሁ። አመሰግናለሁ። ስሜ ዮብሰን ቡሎ ይባላል። የአምቦ ከተማ ነዋሪ ነኝ። መንግስትና የህወሓት የቲፒኤልኤፍ ለመደራደር መዘጋጀታቸውን ሰምቻለሁ። ይህ ደግሞ ደስ የሚል ነገር ነው። ቢሆንም የተለያዩ የታጠቁ አካላቶች አሉ፣ አማራ ውስጥ፣ ኦሮሚያ ውስጥ አሉ። እነሱንም ቢያካትት መንግስት ስለሰላም ሰላም ጉዳይ ቢወያዩ ጥሩ ነው ብዬ አስባለሁ ሰላም ለመጀመሪያ ሰላም አውርዶ ሌላውን ደግሞ ቀስ በቀስ ቢወያዩበት እቺ ሀገር እንዳትፈርስ እንዳትጠፋ ውይይት ቢያደርጉ ጥሩ ነው። አለሙ በቀለ ይባላል የምኖረው አምቦ ከተማ ውስጥ ነው። የመንግስትና ህወሓት ለብቻ ቢደራደሩ ምንም ትርጉም አይኖረውም የሚል እምነት አለን። ለብቻ መደራደራቸው ደስተኛ አልሆንም ያልኩበት ምክንያት ከኋላቸው የተለያዩ እንትኖች ያሏቸው ወ እንደምንሰባው እና እነዛ የተፈራረሙ ሰዎች ተገንጥለው ብቸኛ ሆነው ለብቻ ነው የሚደራደሩት፣ ወይስ ተያይዘው ነው የሚደራደሩት? ለምሳሌ ኦሮሚያ ውስጥ የሚንቀሳቀሱ ፕላስ ደግሞ ወደ ምንድን ነው ቤንሻንጉል ውስጥ አሉ። እና እነሱስ በኋላ እንዴት ይሆናል? ሰላም በጣም አስፈላጊ ነው፣ በጣም አስፈላጊ ነው። ላለፈውም እጸጸታለሁ። እኔ በበኩሌ በጣም አመሰግናለሁ። እና ስር ከማል ይባላል። በቲፔልፍ እና በመንግስት መካከል የሚደረገው ድርድር ይበል የሚያሰኝ ነው በሌሎችም አካላት ሊደገፍ ሊበረታታና ለመጪው ሰላም ለሀገራችን እንዲሆን ድጋፍ ስለሚያደርግ እኔ የምደግፈው ሀሳብ ነው። ስሜ ሳምራይት ንጉሴ ይባላል። የአምቦ ከተማ ነዋሪ ነኝ። የዘጠነኛ ክፍልም ተማሪ ነኝ። ድርድሩ በሰላም ዙሪያ የሚያተኮር ከሆነ ለመላው የኢትዮጵያ ሕዝብም ሆነ ለሀገሪቱ ላይም ላሉ የትግራይ ክልልም ላይ ያሉ የተፈናቀሉ ሰዎችንም የሚደግፍና ስለ እነሱ ሰላም ጉዳይ ስለማስፈኑ ከሆነ ድርድሩ ቢካሄድ፣ ድርድሩ የሚያካሄዱ አካላት ቃላቸውን መጠበቅ አለባቸው። ወደ ሰላም የሚያተኩር ሰላምን የሚያሰፍን መሆን አለበት። እሺ። ስሜ ቦንሳ ኩንሳ ይባላል የአምቦ ከተማ ኗሪ ነኝ። በቲፒኤልኤፍ እና በመንግስት መሀል የታሰበው ድርድር በጣም መልካም ነው እና ይህ ድርድር በኦሮሚያ ክልልም በኦሮሞ ስም የሚንቀሳቀሱ አካላት ተዋጊ ቡድንን ያው መንግስት ጋር ድርድር እንዲያደርጉ የአካባቢው ፍላጎት ነው። ስለዚህ ይህም ቢካተት ለኢትዮጵያ ሰላም ወሳኝ ነው። አድማጮች፣ አሁን ስርጭታችንን ወደ ማገባደዱ ተቃርበናል። ስርጭታችንን እንዴት መከታተል እንደምችሉ አልፎ አልፎም በቀጥታ ስርጭት ውጭ ስርጭቶቻችንን በየትኞቹ አማራጮች ማግኘት እንችላለን? የሚል ጥያቄ ለምታነሱ መልሰን እናስታውሳችሁ ባጭሩ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 አልያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ አድማጮች፣ ቀደም ባለው የዜና አወጃ ወቅት የዜና አረፍቱን ያሰማናችሁ የስፖርቱ ጋዜጠኛ እውቁ የስፖርት ጋዜጠኛ የአሜሪካ ድምፅን ጀምሮ ጨምሮ ለበርካታ ዓመታት በስፖርት ጋዜጠኝነትና በስፖርት ባለሙያነት በዓለም አቀፍ ደረጃዎች ያገለገለው እውቁ የስፖርት ሰው ፍቅሩ ኪዳኔ አርፏል። የእሱን መታሰቢያ ሕይወትና ስራዎቹን የተመለከተ ዝግጅት በእሁዱ የራዲዮ መጽሔት ዝግጅት እናሰናዳለን። በዚሁ ምንሰናበት ሊኖርብን ነው። ሰዓታችን አልቋል። መልካም።